መጪው ሀገራዊ ምርጫ አሳታፊ ፍትሐዊና ዲሞክራሲያዊ እንዲሆን መንግስታዊም ሆነ መንግስታዊ ያልሆኑ ተቋማት ለሲቪክ ማህበራት ድጋፍ እንዲያደርጉ በዘርፉ የተሰማሩ ባለሙያዎች ጥሪ አቅርበዋል። በሰብአዊ መብቶች ዙሪያ የሚሰሩ ተቋማት በባህር ዳር ከተማ ከተለያዩ ሲቪክ ማህበራት ለተውጣጡ የህብረተሰቡ ክፍሎች ስለ ምርጫና ስለ ሰብአዊ መብቶች የግንዛቤ መስጫ ስልጠናዎችን ሰጥተዋል። አስቴር ምስጋናው ዝርዝር ዘገባ አላት። በኢትዮጵያ በተካሄዱ አምስት የቀደሙ ምርጫዎች የሲቪክ ማህበራት ሚና ምንም እንዳልነበር በዘርፉ የተሰማሩ ድርጅቶች ይናገራሉ። በመሆኑም ዘንድሮ በሚካሄደው ሀገራዊ ምርጫ ላይ የሲቪክ ማህበራት እንዲሳተፉ እድሉ መመቻቸቱ እንደ ትልቅ ለውጥ ሊታይ ይገባል ባይ ናቸው። የተባበሩት መንግስታት የሰብአዊ መብቶች የምስራቅ አፍሪካ ጽፈት ቤት፣ የኢትዮጵያ ሰብአዊ መብቶች ጉባኤ እንዲሁም የሰብአዊ መብቶች ድርጅት ህብረት በጋራ በባህር ዳር ከተማ ከተለያዩ ሲቪክ ማህበራት ለተውጣጡ ባለሙያዎች በቅድምና ዝርዝርና ድህረ ምርጫ እንዲሁም በሰብአዊ መብቶች ዙሪያ ያተኮረ ስልጠና ተሰጥተዋል። በቅድመ ምርጫና በምርጫ ወቅት እንዲሁም በድህረ ምርጫ ወቅት መራጩ ህዝብ መብቱንና ግዴታውን ጠንቅቆ ያውቅ ዘንድ ባለድርሻ አካላት የሲቪክ ማህበራትን ሊያግዙ ይገባል ያሉት የኢትዮጵያ ሰብዊ መብቶች ጉባኤ ዋና ዳይሬክተር አቶ ዳግ ይርጋ ናቸው። መጪው ምርጫ አሳታፊ እንዲሆን፣ ፍትሃዊ እንዲሆን፣ ዲሞክራሲያዊ እንዲሆን ካስፈለገ ህዝብ ያለምንም ክልከላ መሳተፍ አለበት። ህዝብ ደግሞ በስፋት ያለምንም ገደብ እንዲሳተፍ ማድረግ ካስፈለገን የሲቪክ ሶሳይቲው ማህበረሰብ በጣም ህዝቡ ስር ወርዶ በስፋት እንዲሰራ ካደረግ ነው ነው በተለይ ከቅድመ ምርጫ ጋር ያሉ የስራ እንቅስቃሴዎች በምርጫ ወቅት የሚሆነውን ነገር ይወስናሉ። አሁን በስፋት ያላስተማርነው ህብረተሰብ በምርጫው ወቅት ወጥቶ ድምፁን አይሰጥም ግን ለማንም ድምፁ እንደሚሰጥ ጅምር ይቸግረዋል። እንዴት ድምፅ እንደሚሰጥም ይ ሁሉም ባለ ድርሻ አካል የሚገባውን ማድረግ ይኖርበታል። ጊዜ ሳያልፍ አካታችነት ባለበት መልኩም ደግሞ ይሄ ምርጫ እንዲከናወን የሲቪል ሶሳይቲ ማህበረሰብ ሚናው በጣም ትልቅ ነው። ለምሳሌ አካታችነት ስል የሴቶች ተሳትፎ የሚናቅ መሆን የለበትም። በስፋት ሴቶች በዚህ ምርጫ ላይ እንዲሳተፉ ሰፊ ስራ መስራት ይኖርብናል። ከዛ በተጨማሪ ደግሞ በዚሁ በአካል ጉዳተኞችም ላይ በተመለከተ የአካል ጉዳተኞችንም መብት በስፋት በማስተማር እነሱም እንዲሁ ወጠው ምርጫው ላይ እንዲሳተፉ። ከዛ ደግሞ በተጨማሪ አይዲፒስ የሚባል አለ ወይም የሀገር ውስጥ ተፈናቃዮች የሀገር ውስጥ ተፈናቃዮችም እንደዚሁ ምርጫው ላይ የመሳተፍ መብት አላቸው። እዛም ላይ እነሱ በስፋት እንዲሳተፉ ሲቪክ ሶሳይቲዎች ሰፊ ስራ መስራት ይኖርባቸዋል። እነዚህ የጠቀስኳቸው ሶስቱም በኢትዮጵያ ብሔራዊ ምርጫ ቦርድ መመሪያ ጭምር የተደገፉ ናቸውና እንዲህ እንዲህ አይነት ስራዎችን የሲቪክ ማህበረሰብ በስፋት መስራት ይኖርባቸዋል። ሰዎች በያዙት አስተሳሰብና አመለካከት ምክንያት የሰብአዊ መብት ጥሰት ሊደርስባቸው አይገባም ያሉት ደግሞ ከተባበሩት መንግስታት የሰብአዊ መብቶች ከምስራቅ አፍሪካ ቢሮ የመጡት አቶ ኪነ ጥበብ አረጋ ናቸው። ዜጎች የሰብአዊ መብት ጥሰት እንዳይደርስባቸው የሲቪክ ማህበራት ሰፊ የግንዛቤ ማስጨበጫ መስጠት፣ መራጭ ውዝብ መብትና ግዴታውን እንዲያውቅ ማድረግ አለባቸው ብለዋል። ሰዎች በያዙት አስተሳሰብና አመለካከት የተነሳ አካላዊ ጥቃት ሊደርስባቸው ያገባም። ይህ እንግዲህ መራጮችንም ያጠቃልላል፣ የፖለቲካ ፓርቲ ተወዳዳሪዎችንም ያጠቃልላል፣ የሚዲያ ሰዎችንም ያጠቃልላል፣ ሌላው ማህበረሰብ ሁሉ ያጠቃልላል። አካል ጉዳተኞች በሚገባቸው ቋንቋ በብሬል ሊሆን ይችላል፣ በምልክት ቋንቋ ሊሆን ይችላል፣ ወይም በሌሎች ቋንቋዎች መረጃ የሚያገኙበትን ከመንግስትም ሆነ ከሌሎች የፖለቲካ ፓርቲዎች ተወዳዳሪዎች ስለ ፕሮግራሞቻቸውና ስለ አስተሳሰባቸው ተገቢውን መረጃ የሚያገኙበት። በጣም ብዙ ቁጥር ያላቸው የሀገር ውስጥ ተፈናቃዮች አሉ። እነዚህ የሀገር ውስጥ ተፈናቃዮች እንደ ማንኛውም ዜጋ የመምረጥና የመመረጥ መብት አላቸው። ስለዚህ ከዚህ አንጻር እነዚህ ዜጎች ባሉበት ቦታ ሆነው ለምርጫ የሚሳተፉበትን መንገድ መንግስት ተጨማሪ እርምጃ ሊወስድ ይገባል። ከቀናት በፊት የአሜሪካ ድምፅ ያነጋገራቸው በአማራ ክልል የሚገኙ የሲቪክ ማህበራት በበጀት እጥረት ምክንያት ስራቸውን ማስኬድ እንዳልቻሉ የገለጹ ሲሆን ምርጫ ቦርድ በጀት እንዲመድብላቸው መጠየቃቸው ይታወሳል። የምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው በጀትን መመደብ ቦርዱ የሚመለከት እንዳልሆነ ነበር የገለጹት ነው አንደኛው ታቅማለን ገንዘብ አለን ማሰልጠን ጠለን ሞቢላይዝ ሚቴት ማህበራት ከተለያየ መልኩ ሪሶርስ ሞቢላይዝ ያደርጋሉ። ስለዚህ የተለያየ ሪሶርስ ቅርችብን ሞቢላይዝ አድርገናል እና በዛ መሰረት እውቅና ስጡ ይባል እውቅና ሰጠን። ከዛ በተጨማሪ ደግሞ ከእውቅና ሰርተፍኬት በተጨማሪ ድጋፍ የድጋፍ ሰርተፍኬቶችን እንሰጣቸዋለን። በእኛ በኩል እውቅና ስላገኙ ምናልባት ተጨማሪ ፈንዶችን የሀብት ሊከናወን የሚፈልጉ ድጋፍ ሊደረግላቸው ይገባል የሚል ሰፖርት ሌተር ወይም የድጋፍ ደብዳቤም ደግሞ ከእኛ በኩል ስጠራ ማለት ምን ማለት ነው? እኛ የድጋፍ ደብዳቤውን የምንሰጠው ከቦርድ ውጭ ካሉ ሌሎች ምንጮች ሞቢላይዝ እንዲያደርጉ፣ ከሰዎች እንዲያሰባስቡ፣ ከድጋፍ ከሚሰጡ ተቋማት እንዲስ ቢመና ቦርዱ ቀጥተኛ የሆነ የሲቪክ ማህበራትን በገንዘብ የመደገፍ ኃላፊነት ህጋዊ ኃላፊነት የለበትም ከህጋዊ ኃላፊነት ማለት ነው። ቴክኒካሊም ደግሞ ኢቫሉዌት አድርጎ የሚሰጣቸው ወይም ገምግሞ የሚሰጣቸው ኦልሬዲ አቅም አለን ብለው የመጡትን ተቋማት ነው። እና በአንድ በኩል አቅም አለን ብለው አመልክተው በጀት አሳይተው የሰው ኃይል አሳይተው የመጡ ተቋማት በሌላ በኩል ደግሞ ተመልሰው መጥተው ገንዘብ ቦርድ ያልሰጠን ስራ መስራት አልቻለን የሚለውን ነገር መስፈርቱ ጋር ሁሉ አብሮ አይሄድም። ቦርዱ በሚፈልገው አቅጣጫ ለመስራት ለሚፈልጉ ሲቪክ ማህበራት በልዩ ሁኔታ አብረው ሊሰሩ የሚችሉበትን እድል እንደተመቻቸም ይገልጻሉ አማካሪዋ በጣም ሩቅ ቦታ ላይ የሚሰሩ ማንም ሰው ሚዲያዎች ማህበራችንም ሌሎች ሲቪክ ማህበራትም ሊያገኟቸው የማይችሉባቸው ቦታዎች ላይ በልዩ ሁኔታ እና ደግሞ በልዩ ሁኔታ ብቻ ሳይሆን ደግሞ በልዩ ቴክኒክም፣ ለምሳሌ በጣም በቀላሉ ለማህበረሰብ ሊገባ የሚችል እና ምርጫንም ደግሞክት ለመረዳት የሚችሉ በጣም ሩቅ ላይ ያሉ የማህበረሰብ ክፍሎች በሌሎች የተነሳ እውቀቱን እና መረጃውን ሊያገኙ የማይችሉትን የማግኘት ያንን እንሰራለን የሚሉ በልዩ ሁኔታ የሚሰሩ ሴት ማህበራትን እንደግፍበትን አንድ ጥሪ እያዘጋጀን ነው። ግን ይሄ ማለት ምንድን ነው? እሱ ሁሉም ሲቪክ ማህበራት ሀገር ውስጥ ያሉ ሲቪክ ማህበራትን እንዳለ እኛ እውቅና የሰጠናቸው በጣም ብዙ ናቸው። መቶ ምናምን ናቸው። መቶ ምናምንም ከቦርዱ የፋይናንስ ድጋፍ ያገኛሉ ማለት አይደለም። የፋይናንስ ድጋፍ ይዞ የሰው ኃይል ይዞ ስራውን እንሰራለ ብሎ መምጣት መስፈርት ነው። ግን በልዩ ሁኔታ ለምሳሌ በሚዲያ ላይ ቋንቋቸው ማግኘት የማይችል ሎካል ቋንቋዎችን በመጠቀም የከተማ መካከል ያሉ የተለያዩ በተለያየ መልኳን የመረጡት ትምህርት በቢልቦርድ በምን እንደዚህ በሚዲያ ነው የሚሰጠው እና እነሱ እነሱ ነገሮቹ ለማግኘት የማይችሉ የማህበረሰብ ክፍሎችን በልዩ ሁኔታ እናገለግላለን የሚሉ ሲቪክ ማህበራት ካሉት ከቦርድ ጋር በልዩ ሁኔታ መስራት የሚችሉበት እድል አለ ማለት ነው። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር አቶ ዳጌር ጋር በበኩላቸው ለሲቪክ ማህበራት በጀት መመደብ ምርጫ ቦርድን አይመለከተውም፣ ይልቁንም ምርጫው ፍትሐዊና ዲሞክራሲያዊ እንዲሆን የሚፈልጉ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ኃላፊነት ነው ብለዋል። እንግዲህ ሲቪክ ማህበረሰብ ድርጅቶች ከምርጫ ጋር በተያያዘ የሚሰሯቸውን ስራዎች በተመለከተ ኃላፊነቱ የመጀመሪያው የራሳቸው ኃላፊነት ነው። በዚህ ሴክተር ላይ ሲሰማሩ ነው የተለያዩ ዝግጅቶች ያስፈልገዋል። የሰው ኃይል ዝግጅት፣ እቅድ ማውጣት፣ እንዲሁም ደግሞ የበጀት የተወሰኑት በበጀት ረገድ የተሳካላቸው አሉ። ቁጥራቸው ደግሞ የማይናቅ በርካታዎቹ የበጀት ችግር እንዳለባቸው እናውቃለን። ስለዚህ ይህንን በጀት ደግሞ በተመለከተ ሌሎች ባለድርሻ አካላት ሊያግዟቸው ይገባል። ለጋሽ ድርጅቶች ራሱ መንግስት፣ እንዲሁም የህብረተሰቡም ጭምር እገዛ ያስፈልጋቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድም ሊያግዝ የሚችልባቸው በርካታ መንገዶች አሉ። ገንዘብ ድጋፍ ሊሆን ይችላል። የሚሰሩባቸውን ምህዳሮች ላይ እገዛዎች፣ ትብብሮች ማድረግ ሊሆን ይችላል። መረጃዎች በመስጠት ሊሆን ይችላል። እውቅና በመስጠት በመመዝገብና ሰርተፍኬት በመስጠት እንዲሁም ደግሞ ሌሎችም በኢትዮጵያ ብሔራዊ ምርጫ ቦርድ ባሉት ስልጣና ተግባር ውስጥ የሚወድቁ ሌሎችም በርካታ አገዛዎችን እንግዲህ ለሲቪክ ሶሳይቲዎች ማድረግ ተገቢ ነው ብዬ አምናለሁ። በኢትዮጵያ ከመቶ በላይ ለሚሆኑ ሲቪክ ማህበራት በምርጫ ዙሪያ ለመራጩ ህዝብ ትምህርት እንዲሰጡ የኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ መስጠቱ መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።